በጣም አመሰግናለሁ ስለ ጊዜዎት አምባሳደር ዲና ሙፍቲ። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ እንግዲህ በፈረንጆቹ አቆጣጠር ዲሴምበር ሰባት ወይም ታህሳስ ሰባት የወጣውን ዘገባ በተመለከተ ትናንት የተሰራጨ መረጃ ነበረ ከውጭ ጉዳይ ሚኒስቴር በእርስዎ አማካኝነት አልማካ ወደብ አጠገብ የመን ሰባ ኢትዮጵያውያን በጀልባ ሲጓዙ ስራ ፈላጊዎች ሰምጠው መሞታቸውን የሚገልጹ ዘገባዎች በተለያዩ ዓለም አቀፍ የመገናኛ ብዙሀን ተሰራጭተዋል። የተሳሳተ ነው መረጃው ይላል እርስዎ ትናንት ሲናገሩ ለሀገር ውስጥ የመገናኛ ብዙሀን፣ እስኪ እሱን ያብራሩልን አምባሳደር። ትክክል ነው ከጥቂት ሳምንታት በፊት እንደዚሁ አንድ ሳምንት በላይ ይሆናል፣ ሰባ የሚሆኑ ኢትዮጵያውያኖች በጀልባ የመን ጠረፍ ላይ ሰምጠው ሞተዋል የሚል ዜና ነበረ። ይሄ በተለያዩ የዜና አውታሮች ሲሰራጭ የነበረውን ነገር ለማጣራት በወቅቱ በተወሰደው እርምጃ የመን ያለው ኢትዮጵያ ኤምባሲ ያው የመን እንደምታውቀው ፀጥታ ችግር አለበት። እዛ አካባቢ በተለይ በጠረፉ ላይ ካለው የአስራ ሰባተኛ የየመን ብርጌድ ጦር ጋር በመተባበር ወደዛ አካባቢ ሰው ልኮ ሁለት ሰዎችን ማለት ነው ሲያጣራ ነበር የቆየው ከሁለት መቶ ሀምሳ እስከ ሶስት መቶ ኪሎ ሜትር ባህር ጠረፍ ላይ በዛ በተባለ እለት እና ቀን በቦታው እንደዚህ አይነት ነገር እንዳልነበረ በደንብ አጣርቶታል። እና ይሄ በወቅቱ እዛ አካባቢ ያሉት የአይኦኤም የመሳሰሉት ሌሎችም ተቋማት የተናፈሰውን ዜና ለማጣራት ወደ ጄኔቫ ሊከው የነበሩ መረጃዎች ነበሩ። ነገር ግን ይሄ አሁን ወደ መጨረሻ የተገኘው ነገር ትክክል እንዳልሆነና በወቅቱ የተሰራቸው መረጃ የፈጠራ መረጃ መሆኑን አረጋግጠናል። መጨረሻ ላይ የሞቱት ኢትዮጵያውያን አይደሉም ብቻ ሳይሆን እንደዛ አይነት አደጋም በእለቱ አልደረሰም፣ አካባቢ አልነበረም እዚህ ላይ አምባሳደር እንግዲህ ትንሽ ቆየት ብሏል። ታሳት ሰባት ነው በፈረንጆቹ አቆጣጠር ይህ ዘገባ የተላለፈው። ዛሬ እንግዲህ ሰላሳ አንድ ነው። ከሶስት ሳምንት በላይ ሆኖታል ማለት ነው። እርስዎ እንዳሉትም ለምንድን ነው በቶሎ ማስተባበል ያልተቻለው? ያንን የመን እንደምታውቀው የጸጥታ ችግር አለበት። እዛ ረዥም ጠረፍ ነው ያለው። የተለያዩ ሕገወጥ ሰዎች ዝውውር በሚሳተፉ ሰዎች የተለያዩ ጀልባዎች በተለያዩ አካባቢዎች ወደ የመን ጠረፍ ይሄዳሉ። ለዚህ ነው ቅድም እንዳልኩት እዛ ከተቀመጠው አስራ ሰባተኛ የየመን ብርጌድ ጋር በመሆን ነው ይሄ ነገር ሊሰራ የቻለው። እንዳልኩት ከሁለት መቶ እስከ ሶስት መቶ ኪሎ ሜትር ያለውን አካባቢ የአካባቢውንን እማኞች መሰረት በማድረግ በአጠቃላይ ከሁሉም በላይ ደግሞ የዚህ የመንን የዚህ የጦር ሰራዊት በማድረግ የማጣራቱ የወሰደው ነው። እንግዲህ በጀልባ የሚሰምጠውን ሀይል ሰው ምናልባት ቆይቶ ነው ወይ በአሳም ይበላል መጨረሻም ላይ ምልክቱ ይታያል። ይህን ሲያፈላልግ ነው ቆየው። መጨረሻ ላይ ይህ ነገር ትክክለኛ ለመሆኑን እንግዲህ የመን ያለው ኢትዮጵያ ኤምባሲ አረጋግጦልናል ማለት ነው። የመጨረሻ ጥያቄ አድርገዋለሁ። አምባሳደር ስራ ላይ እንደሆነ አውቃለሁ። ለምን እንደ አይነት ዘገባዎች ተሰራጩ? ሰባ ሰዎች ሞቱ፣ ጀልባ ሰጠመ፣ ዜግነታቸውም ኢትዮጵያውያን ናቸው በአብዛኞቹ ይላል እና አንዳንዶቹ ሰባዎቹን ኢትዮጵያውያን ናቸው ብለው ነው የዘገቡት ቢቢሲን የመሳሰሉ ሌሎች አለም አቀፍ የዜና አውታሮች ደግሞ አብዛኛዎቹ ኢትዮጵያውያን የሆኑበት ይላል። አሁን ሰባት የወጣውን የቢቢሲ ዘገባ እየተመለከትኩ ነበር። ለምን ወጣ እንዲህ አይነት ዘገባ? እንዴት ሊሰራጭ ይቻላል? በዚህ ላይ ሲያደረጋችሁት ማጣራት አለ። በዚህ ደረጃ ደፍኒትሊ ይህንን ሁኔታ ሁነኛ ሰዎቹ ማናቸው? ምንድነው ይሄ ነገር የሚለውን ከማጣራት ውጪ ይሄ ለምንድን ነው ይሄ ዘገባ የወጣው ኢንቴንሽናቸው ምንድን ነው የሚለው ቃል ይሄን እንግዲህ ሰዎች የተለያዩ ሚዲያ አውትሌቶች ይህን ሲዘግቡ ራሳቸው ፍላጎት አላቸው ይህንን ኢንቴንሽን መመርመሩ ጋር አለንም። ዞሮ ዞሮ ግን ምንድን ነው በዛ አካባቢ በዛ ሩት ከምስራቅ አፍሪካ ከኢትዮጵያም፣ ከሶማሊያም፣ ከኤርትራም፣ ከሌሎችም ከሱዳንም ጭምር ጅቡቲ ዜጎችም በዛ ያልፋሉ። እንደዚህ አይነት ተደጋጋሚ አደጋዎች በየጊዜው ጊዜ ይከሰታሉ እና ይህንን የሚሆነውን ነገር ባልሆነበትም ሰዓት ሆኗል ተብሎ ሲዘገብ ተአማኒነት ያገኛል እና ይሄም አንዱ ነው ብሎ መገመት ይቻላል። ሌላው ደግሞ በተለይ አንዳንድ ወገኖችም አሉ፣ በኢትዮጵያ የሚደረገውን ነገር መማጋነን የመጨመር የመለጠጥ አይነት ስራ የሚሰሩ ከዚህ ምናልባት ክሩል ነው የፖለቲካ ጠቀሜታም ለማግኘት የሚሰሩ ሰዎች ሊኖሩ ይችላሉ። ግን ይህንን ናቸው ብዬ ለማለት አይደለም። ኦር ከተሳሳተ ዘገባ ምንጭም የማግኘት ነገር ይኖራል። ዞሮ ዞሮ በዚህ ላይ ጥናት የማካሄድ ፍላጎቱም ጊዜውም አልነበረንም። ቢሆንም ግን ዋናው ነገር ይሄ አሰቃቂ ነገር የሰብአዊ ነገር አለመፈጸሙ ነው። እንግዲህ ለኅብረተሰቡ እርካታ የሚሰጠው ይህን እናጣራለን እና ለሕዝብ እንገልጻለን ባልነው መሰረት ለሕዝብ ተገለጸበት ሁኔታ ነው ያለው። አምባሳደር ዲና ሙፍቲ፣ የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ። በጣም አመሰግናለሁ ስለ ጊዜ በአሜሪካ ድምጽ። እኔ አመሰግናለሁ እስክንድር መልካም